voice of America. በሱዳን መንግስት ውስጥ ያሉ አንዳንድ ወገኖች የሶስተኛ ወገን አጀንዳ ለማስፈጸም እየሰሩ ነው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ታማዦር ሹም ጀነራል ብርሃኑ ጁላ ተናግረዋል። እየተላላከ ያለ ሲሉ የገለጹት ቡድን የሱዳንና የኢትዮጵያ ሕዝቦችን ወዳልሆነ ነገር ለማስገባት እየሰራ ነው በማለት ነው የተናገሩት። የኢትዮጵያ አውሮፕላን የሱዳንን አየር ክልል ጥሶ ገብቷል በሚል ከካርቱም ወገን የተሰነዘረውን ውንጀላም አጣጥለዋል። ወደ ጦርነት የምንገባ ከሆነም በግልጽ እንጂ በድብቅ አይሆንም ሲሉ ነው ኢትዮጵያዊው ጄኔራል ለአሜሪካ ድምፅ ያስረዱት የተሳሳተ ውሳኔ ወስነን ወደ እነሱ ወጥመድ እንድንገባ የሚፈልጉ ወገኖች አሉ ያሉት ጄኔራል ብርሃኑ ጦርነት በፈለገ ትንሽ ቡድን ፍላጎት ግን ወደ እነሱ ቀለበት አንገባም ብለዋል ሰከን የማለትን አስፈላጊነት የጠቀሱት ኢታማዦር ሹሙ መሬታችን ደግሞ የትም አይሄድም በማለት አክለዋል እስክንድር ፍሬው ተጨማሪ ዘገባ ያስደምጠናል። ኢትዮጵያና ሱዳን የድንበር ውዝግብ ቀጥሏል። በተለያዩ ጉዳዮችም ላይ እየተውነጃጀሉ ነው። የኢትዮጵያ አውሮፕላን በዚህ ሳምንት የአየር ክልላችንን ጥሶ ገብተዋል ሲል የሱዳን መንግስት ወንጅሏል። የኢትዮጵያ መንግስት ግን ውንጀላውን አጣጥሏል። እንደዚህ አይነት ውንጀላ ለሶስተኛ ወገን እየተላላከ ያለ ሲሉ የገለጹት ቡድን ተግባር መሆኑን ነው የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀነራል ብርሃኑ ጁላ ለአሜሪካ ድምፅ ያስረዱት። አውሮፕላን ያሉት ግን ሆን ተብሎ ተበረከ ነው። ምናልባትም ይሄ ራሱ የሶስተኛ ወገን አይዲያ ነው ብለን ነው የምናምነው፣ እንጂ እዛ እንኳን አውሮፕላን ወፍ አልበረረ። ከበረረ ደግሞ እኛ የምንደብቀው ነገር የለም፣ አብረናል እንላለን። ወደ ጦርነት የምንገባ ከሆነም በግልጽ ነው እንጂ የምንገባው በድብቅ በምናምን የምንገባው ነገር የለም። ከሱዳን መንግስት ወገን የተሰነዘረው ሌላ ውንጀላ በመንግስት የሚደገፉ የኢትዮጵያ ታጣቂዎች በድንበር አካባቢ በሰነዘሩት ጥቃት ስምንት ሲቪሎች ተገለዋል የሚል ነው። ይህንን የሱዳን ውንጀላ በተመለከተ ቀጥተኛ ምላሽ ያልሰጡት ጀኔራል ብርሃኑ ጁላ አልፎ አልፎ በድንበር አካባቢ የሚከሰቱ ግጭቶች አዲስ አለመሆናቸውን ያስረዱት እዚህ ሱዳን አምስት ሰው ሞተ፣ ኢትዮጵያ አራት ሰው ሞተ። ይሄ እኮ ለሰላሳ ዓመት የቆየ ችግር፣ አዲስ አይደለም። እንደዛ መሊሻም ይጋጫል አንዳንድ ጊዜ ባለሀብትም በዛም በዚህም ሀይል እያሰማራ ያጋጫል። በጣም የቆየ የተለመደ ጊዜ እንደዛን ነገር እንዳይከሰት የጋራ ፓትሮል እናድርግ ሁሉ ነገር በነበረበት ይቆይ እያልን ስንነጋገርበት የነበረ ነገር ነው። የሱዳን ሀይሎችን በሰርጎ ገብነትና በጠባጫሪነት የምትወነጅለው ኢትዮጵያ ተጠያቂ የምታደርገው ግን የዚያችን ሀገር መንግስት በሙሉ አይደለም። ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላም ይሄንኑ ሀሳብ ነው ያጠናከሩት። እኛ የሱዳን መንግስት ቁጭ ብሎ መክሮ ህዝቡን አሳምኖ እና ይሄን ነገር እርምጃ ወስዷል የሚል የለንም። የሆነ ግሩፕ አለ እየተላላከ የግሩፕ ሱዳንና የኢትዮጵያን ህዝብ ወደ ያልሆነ ነገር ሊያስገባ እየሰራ ነው። አቁሙ። ሁለቱ ሀገሮች በጣም ያም የተሳሰሩ ናቸው። ህዝቦቹም በጣም ተጠረቡ ናቸው። ጥቅማችንም ኢኮኖሚያችንም ሁሉ የተሳሰረ ነው እና ለምንድን ነው ወደዚህ የሚትገቡት? ያላቸው ነው። የእኛን ሀሳብ የሚቀበሉ አሉ፣ ጽንፈኞች ደግሞ አሉ። ጽንፈኞች ደግሞ ለሱዳን ህዝብ ጥቅም ብለው ሳይሆን የላካቸው አካል አለ። እንን ለማስፈጸም ነው። እኛ ወደ እነሱ ወጥመድ አንገባም ብለን በውይይት እንዲፈታ በዲፕሎማሲ መንገድ እንዲፈታ ነው የተሞከረ ያለው። መንግስት ይሄ ነው እያደረገ ያለው። ጽንፈኞች ሲሉ ጀነራል እዛ ሱዳን መንግስት ውስጥ የሚቀበሉም አሉ። በሌላም በኩል ጽንፈኞችም አሉ ማለት ነው። እዛ የሉዓላዊ ምክር ቤት ውስጥ እንደዚያ ነው እና ህዝቡ በፍጹም አሁን ያደረጉትን አይደግፍም። የተደረገው ነገር ልክ አይደለም የሚሉ የመንግስት አካላት አሉ፣ ምሁራኖች አሉ። ይሄን ደግሞ በጣም እያረገበ ያለ ቦርደር ላይ የመጣ ቅስቀሳ የሚጠሳቅስ ጦሩ ከነበረበት ትውፊት የነበረውን ስታቱስኮ እንዲያበላሽ እያደረገ እየፎከረ ያለ ደግሞ አካል አለ ህዝብና መንግስት የኢትዮጵያን ወሰን ጥሶ ገብቷል ማለት አይቻልም። የሆነ አለ አይደለ? ድሮ መላላክ የለመደ አፍቃሪ ሶስተኛ ወገን የሚያፈቅር አካል አለ ገባ። እሱ ደግሞ በእጁ ስልጣን አለው። በዛች ስልጣን ተጠቅሞ ሁለቱን ሀገሮች የሚያጋጭ ስራ እየሰራ ነው እና እሱ ነው እኛ ደግሞ የሆነ ግሩፕ ይሄን አድርጓል ብለን ወዳልሆነ እና ወደ ጠቅላላ ሁለቱንም አገሮች ወደሚጎዳ እንትን አንገባም ነው። በኋላ ባዜር ብዙ ጊዜ በድርድር ነው የሚፈጠው። በጦርነት ፈጥቶ መሬት ወስዶ በዛው ሰንቶ የኖረ ለማንም አካል የለም። እናም በርካታ ሱዳናውያን በድንበር አካባቢ ያለውን የተወሰነ ቡድን እንቅስቃሴ አይደግፉም ባይ ናቸው ኢትዮጵያዊ ጄኔራል። አሁን ሱዳኖቹ እንደውም እያሉ ነው የመሬት ጥያቄ በጣም አንገብጋቢ ከሆነ ጉልበቱ ካለ በጣም ትልቁ ግዛት ተወስዶ ያለው በሰሜን ምዕራብ በኩል ስለሆነ ለምን ለምን እሱ ነው የሄደው አይዙም ነበር የሚል ጥያቄ ያለው ሕዝቡ። በሰሜን ምዕራብ በኩል ሲሉ በማን ድንበር ማለት ነው? በዛ ከነሱ ሰሜን ያለ አገር አለ አለ እና እንደዛ እያለ ነው ሕዝቡን ምንድን ነው የኢትዮጵያ እኛ ኢትዮጵያውያንም ሰከን ማለት አለብን። አንድም ሰው መሬት በጀርባ ተሸክሞ የሚሄድ የለም። ስለዚህ የተሳሳቱ ሰዎች የተሳሳተ ውሳኔ እንድንወስንና ወደ እነሱ ወጥመድ እንድንገባ እያደረጉ ስላሉ በዛ መነዳት የለብንም። መሬታችን ደግሞ የትም አይሄድም። የሱዳን ኃይሎች ድንበር ጥሰው መግባታቸውን በተደጋጋሚ የገለጸው የኢትዮጵያ መንግስት ድርጊቱንም አውግዟል። በሰላማዊ መንገድ እንዲፈታም ፍላጎቱን ገልጿል። በድንበር አካባቢ ያለው ሁኔታ ግን አሁንም ባለበት መሆኑን ነው ጀነራል ብርሃኑ የሚያብራሩት። ከነበሩበት አልፎ ገብተዋል ከነበሩበት አሁን ድንበሩ ድንበር አልተካለለም አልተካለለም፣ መቶ ሀምሳ ዓመት አልተካለለም። ግን እኛም እንደሱም የነበርንበት የሚታወቅ ቦታ አለ እሱን አልፎ መጥተዋል እና ይህ ልክ አይደለም፣ ወደ ነበራችሁበት ተመለሱ ነው ያልናቸው። እኛ በዚህ ምክንያት ወደ ግጭት ወደ ጦርነት መግባት ሁለቱም ሀገሮች የለባቸውም። አንዳንዶች ወረራ ተፈጽመዋል፣ ሱዳን ወረራ ፈጽማለች ይላሉ። በእናንተ እምነት ሱዳን ወረራ ፈጽማለች? ይህን እንደ ወረራ ነው የምትቆጥሩት? ምን መሰለህ ይሄ ወሰን አልተካለለም አላልኩህ። አልተካለለ ስላልተካለለ፣ ብዙ ጊዜ አንዴ እኛ እንገባለን አንዴ እነሱ ይመጣል። ይሄ አላለ ጥሩ ዝምድና ባለበት እንሆናለን። እንደ አሁኑ አይነት ከኋላ የሆነ ግፊ ሲኖር ወይም በአንዳንድ ጉዳዮች ያለመጣጣም ሲኖር ደግሞ አንዳንደኛ እንገፋለን፣ ሌላ ጊዜ እነሱ ይገፋሉ። እንደዚህ አይነት መገፋፋት የተለመደ ነው። አሁን ወረራ ነው ለማለት አስቸጋሪ ነው። ማለት ወረራ ከሆነ እኮ እዛ አይቆምም ነገርየው ነገርየው እዛ ሳይሆን የሚቆመው የሀገር ወረራ ከሆነ ይወጣል ወደ ደጋው ማለት ነው። ማንበርከክ ስለሚሆን ማለት እንደዛ ለማለት አስቸጋሪ ነው እና ግን እነሱ የእኛ ነው የሚሉት አለን የሚሉት መሬት አላቸው። ደግሞ የእኛ ነው መሬቱ የእናንተ አይደለም የሚል ነገር አለ። የቅኝ ግዛት ውል ጊዜ ያለው ነገር የሆነ አጨቃጫቂ ነገርም አለው። ብዙ ጊዜ በንጉሱ ጊዜም ለማከለል ተሞክሮ አልተካለለም፣ በደርግም ሞክሮ አልተካለለም፣ በኢህአዴግም ሞክሮ አልተካለለም እና ያለፈው ትውልድ ለአሁኑ ትውልድ ያቆየው እንትን ነው እንትን አጀንዳ ነው። እና ይሄም ቢሆን እንትን ነው የሚፈጥረው በንግግር በውይይት፣ በመግባባት ሰጥቶ በመቀበል ነው እንጂ የሚፈጠው ወደ ጠውነ ከገባ ማ ለአንድ ቁራጭ መሬት ተብሎ የሱዳን ኢኮኖሚ እዚህ ላይ የሚቀጥፍ ከሆነ የሱዳን ዜጋ ሕይወት እዛ ላይ የሚከሳክስ ከሆነ ከዛ በኋላም ከስክሶም መሬቱን ይዞ በጉልበት ለመቆየት በማይችልበት ሁኔታ በጣም እንትን ነው በደንብ ማሰብ የሚጠይቅ ይመስለኛል። በሱዳን በኩል የሚሰራጩ መረጃዎች የፈጸሙትን ድርጊት ለመሸፋፈን እየታቀዱ ናቸው ብለዋል ጄኔራል ብርሃኑ በዚሁ ቃለመጠይቅ ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ